አሸናፊው የክርስቲያን ኑሮ ክፍል ሶስት ያንን ሕይወት መኖር ምዕራፍ አስራ አምስት የረካ ሕይወት ኢያሱ አስራ ሶስት ሀያ ሶስት ሰላሳ ሶስት ሙሴም ለምናሴ ነገድ እኩሌታ ርስት ሰጣቸው ለምናሴም ልጆች ነገድ እኩሌታ በየወገኖቻቸው ነበር ድንበራቸውም ከመናሃይም ጀምሮ የባሳን ንጉሥ የአግ መንግሥት ባሳን ሁሉ በባሳንም ያሉት የኢያኢር መንደሮች ሁሉ ስድሳው ከተሞች፣ የገላድም እኩሌታ በባሳንም ያሉት የአግ መንግሥት ከተሞች አስተሮይትና ኤድራይ ነበር። እነዚህም ለምናሴ ልጅ ለማኪር ልጆች ሆኑ። ለማኪር ልጆች እኩሌታ በየወገኖቻቸው ነበር። ሙሴ በምስራቅ በኩል በያርኮ አንጻር በዮርዳኖስ ማዶ በሞዓብ ሜዳ ሳለ የከፈለው ርስት ይህ ነው። ለሌዊ ነገድ ግን ሙሴ ርስት አልሰጠም። የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እሱ ነው። ኢያሱ 13 29-33 መጽሐፈ ኢያሱ ምዕራፍ 13 ቁጥር 1 እግዚአብሔር ኢያሱን ባሳሰበበት ማሳሰቢያ ይጀምራል። ያልተወረሰች እጅግ ብዙ ምድር ገና ቀርታለች። ይህ ከመንፈሳዊያንና ኗኗራችን ስነጻጽር ትክክለኛ መሆኑን ተረተናል። እስራኤል ምድሪቱን የሚወርሱት በጣም መሆኑን እናስተውል። ይህ ማለት እያንዳንዱ ነገድ የሚወርሰውን የግዛት ዳር ድንበር እግዚአብሔር ራሱ ወሰነ። እግዚአብሔር የሰጣቸውንም ርስት ለማውረስና በእርሷም ለመኖር በመተባበር ሲዋጉ በነበሩበት ጊዜ በተማሩት የጦር ስልትና ቅድ እያንዳንዱ ነገድ እንዲጠቀምበት የራሱ ፈንታ ነው። እግዚአብሔር በክርስቶስ ያለንን ሳንቀበለው የምንቀረው በምብታችን መሆኑን ብዙ ጊዜ እንረዳለን። በዚያን ዘመን የተደረገውን ላውሳና በእጣቸው ስላልተደሰቱ አንዳንድ ሰዎች አንድ ወይም ሁለት ቃል ልናገር። ዛሬ ብዙውን ጊዜ የላጤነት ኑሮ የሚኖሩ ሰዎች ያጋጥሙኛል። ጥቂቶቹ ስለተደናገሩ ተደናገሩ ላጤዎች ሆኑ። ቀድሞ እንደ ህልም እያዩ ተስፋ ያደረጓቸው ወርቃማ ቀኖችና የተድላ ኑሮዎች በልዘውና ዝገው ተሰወሩባቸው። የተጎሳቆለ ጤና እግሩን ተከለባቸው። ስለዚህ ለራሳቸውም ሆነ ለሌሎች አንዳች የማይጠቅሙ ልሻሻሉም የማይችሉ ይመስላሉ። ለሌሎች ደግሞ በታላቅ ደስታ ተስፋና ዓላማም የተጀመረ ጋብቻ የተበላሸ የፈረሰና የወደመ የመጣላት፣ የቁጣና የመቅሰፍት ማደሪያ ወደ መሆን ተለወጠ። ቀድሞ ትዳር በነበረበት ስፍራ በፍርስራሽና በውድማ መካከል ተደናግረው ቀሩ። እንደገና ተመልሰው አንድ ቀድም እንደ ቀድሞው እንደማይሆኑ ይሰማቸዋል። አንዳንዶች ክርስቲያኖች እንኳን እነዚህ ነገሮች ይደርሱብናል በማለት እየፈሩ አትኩረው ይመለከቷቸዋል። አሳዛኙም የመፋታት ጉድፍ የማይለቀቁት ወይም የማይቀር ከኃይላቸው የበለጠ ክፉ ዳዌ እየመሰላቸው በስጋት ይኖራሉ። ሌሎችም ያለ ትድራር ይኖራሉ። ቀድሞ ተወዳጅ ምኞታዊ ሄልም የነበረው ዓመት አልፎ ዓመት ሲተካ ቀስ በቀስ በለዘ። እነሱም እንደማይፈልጉና እንደማይፋቀሩ ይሰማቸዋል። ሌሎች ደግሞ ባል ወይም ምስት በሞት በመለየታቸው ልጆችን ለማሳደግ ፍጹም ላጤዎችና በኃላፊነትም ሸክም ስር እየተደቆሱ የሚኖሩ ነው ሆኑ። በእነዚህ ባለፉት ዓመታት ሁሉ በእግዚአብሔር ቅር ተሰኝተህ ለመማረርና ለመበሳጨት ተፈትነህ እንደሆነ ከእግዚአብሔር ከመጽሐፍ ቅዱስ በዚህ ክፍል ልነግርህ የሚፈልገውን ላሳስብህ። ለሌዊ ነገድ ግን ሙሴ ርስት አልሰጠም። የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እሱ ነው። ኢያሱ 13:33 ይህንን ቁጥር ከኦሪት ዘዳግም ምዕራፍ አስር ቁጥር ስምንትና ዘጠኝ ጋር ብታነጻጽር ስለ ትርጉሙ የበለጠ ትረዳለ። በዚህ በዚያም እንዲህ ታነባለ። በዚያን ጊዜ የእግዚአብሔር ቃል ኪዳን ታቦት ይሸከም ዘንድ እርሱንም ለማገልገል በእግዚአብሔር ፊት ይቆም ዘንድ በስሙ የሚባረክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገድ ለየ። ስለዚህ ለሌዊ ከወንድሞቹ ጋር ክፍልና ትርጉም የለው። አምላክህ እግዚአብሔር እንደተናገረው ተናገረው እግዚአብሔር ርስቱ ነው። ለስግደት አገልግሎት ለተጠሩ ስለ ተጠሩ እነዚህ ሰዎች ታላቅ ክብር ተሰጣቸው። እግዚአብሔር የእስራኤል አምላክ ርስታቸው ነው። እርሱን ወረሰ የእርሱን ምንጮች ሁሉ ኃይል፣ ሁሉ በረከት ሁሉ በእነርሱ ላይ ይመጣል። በእነርሱም በኩል ወደ ሌሎች ይሸጋገራል። ከአምላካቸው ጋር ያላቸውን ኅብረት የሚከለክል ሌላ ተጨማሪ ግንኙነትና ህብረት አልተፈቀደም። እርሱ ብቻውን ርስታቸው ነው። አእምሮታቸው፣ ፍላጎታቸውና ምኞታቸው ደስታቸውም ሁሉ በእርሱ ላይ መመስረት አለበት። የእርሱንም አገልግሎት ያለማቋረጥ መቀጠል ይገባል። በተጨማሪም ሌዋውያን ለአገልግሎት ተጠርተዋል። እርሱንም ለማገልገል በእግዚአብሔር ፊት የቆሙ ዘንድ ይላል። ስራቸው ይህ ነው። አገልግሎታቸው በማደሪያው ነው። ከሌሎችም ጋር ያላቸው ግንኙነት አስታራቂነትና ገላጋይነት ነው። ይህም በሞላው ዓለም ካለው ኃይል ሁሉ የሚበልጥ ኃይል ነው። ለምስክርነት አገልግሎትም ተጠርተዋል። በስሙም የሚባረኩ ዘንድ ይላል። እንደምታውቀው ሁሉ አድራሽና መላሽ ቦይ ናቸው። ሰዎች ወደ እግዚአብሔር የሚሄዱበትና እግዚአብሔርም ወደ ሰዎች የሚደርስበት ቦይ ናቸው። በኦሪት ዘኍልቁ ሰላሳ አምስት ሁለት እንደሚነግረን ሌሎች ነገዶች በእግዚአብሔር ትእዛዝ ለሌዋውያን አርባ ስምንት ከተሞች እንዲለዩላቸው ተደረገ። በማደሪያው የሚፈጸም አገልግሎታቸውን ሲያበቁ ሌዋውያን ወደ እነዚያ ከተሞች ሄደው እዚያ ይኖራሉ። ከእግዚአብሔር ማደሪያ ታድሰው በአገልግሎቱ ደስታና በእርሱም በውስጣቸው ማደር ክብር ተሞልተው ወደ በየሄዱበት የእግዚአብሔርን በውስጣቸው ማደር ቅድስናና ስሜት ተሸክመው ይጓዛሉ። በማደሪያው ሰውን ወደ እግዚአብሔር አመጡ፣ በከተሞቹም እግዚአብሔርን ወደ ሰዎች አመጡ። ለሌዋውያን የተሰጠው ተወዳዳሪ የሌለው ክብር ይህ ነው። የስግደት ሕይወት፣ የአገልግሎት ህይወት፣ የምስክርነት ሕይወት እግዚአብሔር የእስራኤል አምላክ ርስታቸው ነው። ጥቂቶቻችሁ የምትጠሩበት ሕይወት እንዲህ ያለ ነው። እኔ ከምድሪቱ ርስት አልሰጣችሁም ነገር ግን ሁሉን ነገር ሰጥቷችኋል። እርሱ ራሱ ርስታችሁ ነውና ምን ይቀርባችኋል? ታደሳ በዚህ አይነት መኖር ያደናገራልን? ይህ በእግዚአብሔር ላይ ማጉረምረምና ማማረርን አይበታት ነው። ምኒ ወሰን የሌለው አዲስ ማስ አድማስ በፊትህ እንዳለ ድንበር የሌለው የተድላ ኑሮም እንዳለልህ ይህን ነገር መንገዱን አይከፍትልህ ምኒ ክርስቶስ ያንተ አንተም የእርሱ መሆናችሁን መረዳት ብቻ ገለልተኛነት እና ብቸኛነትን አያስወገደውም። እኔ ያለመፈለግንም ስሜት ወደ ታላቅ የልብ ተመጽጦ አይለውጠውም። እኔ ለሕዝብ ወደ ማደሪያው ወይም ወደ ቤተ ክርስቲያን እንድትገባ ወደ እግዚአብሔር ከተማና መንደር እንድትወጣ፣ በዓለም ካሉት አገልግሎቶች ሁሉ ለሚበልጥ አገልግሎት ወይም ለአስታራቅነት ለራሱ ይፈልጋል። ሁለተኛም የሌዊን ነገድ ለዚህ ክብር ያዘጋጀው ታሪክ በብሉ ኪዳን ውስጥ የተለየ ፍቺ አለው። በእግዚአብሔር አስተዳደር ውስጥ ይህ የላቀ ስፍራ ለመያዝ ያበቃቸው ምን እንደሆነ እንድታይ ፈልጋለሁ። በወሬት ዘፍጥረት 3425-31 እንደምናነባው የአንድ አባትና እናት ልጆች የሆኑ ስምዖንና ሌዊ ነፍስ ስለ ገደሉ አባታቸው ያዕቆብ በእናንተ ምክንያት በምድሪቱ ነዋሪዎች መካከል ስሜ ተዋረደ ብሎ ዘለፋቸው። ያዕቆብ በሚሞትበት ወቅት ስንኳ በአልጋው ላይ ሆኖ ጭካኔያቸውን፣ ቁጣና በቀላቸውን አሳፋሪ ስራቸውንም ከቶ አልረሳም ነበረና በአባትነት በረከት ፈንታ ረገማቸው። ሰይፎቻቸው የአመፃ መሳሪያ ናቸው። ቁጣቸው ርጉም ይሁን ጽኑ ነበረና፣ ኩርፈታቸውን ብርቱ ነበረና በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበትናቸዋለሁ። ዘፍጥረት አርባ ዘጠኝ አምስት እና በስምዖንና በሌዊ የመጀመሪያ ታሪክ ውስጥ እግዚአብሔር ለወደፊቱ ምን ዓላማ እንደነበረላቸው የሚገልጽ አንዳች ነገር የለም። የፊተኛው ኑሯቸውና ስራቸው አሳፋሪ ነበር። በራሳቸው በነገዳቸውና በቤተሰቦቻቸው ለውርደት አመጡ። ወዳጆቼ ሆይ፣ ዳጎቢያና ቅንቅን የበላቸው ያለፉትን አመታት ግን እግዚአብሔር እንደሚያሳሳድሳቸው እውነተኛ ነገር አይደለም ወይ? የቆሸሹ ያደፉና የረከሱ የሰው ልቦችን ወስዶ ያነጻ አይለምኒ? በሸክላ ሰሪ እጅ የተበላሸውን ጭቃ ወስዶ ሌላ አዲስና የክብር እቃ አድርጎ ይሰራ አይለምኒ? አዎን በእውነት ይህን ሁሉ ያድርጋል። ያለፈው ታሪካችን እንደምንም ምንም አስቀያሚ፣ አሳፋሪ፣ አዋራጅ፣ ክርፈታምና ኃጢአተኛ ቢሆንም እግዚአብሔር በዚህ ዓለም አስተዳደሩና አገልግሎቱ ውስጥ ከሁሉ የላቀውን ስፍራ እንዳይሰጠን አይከለክሉትም። እርሱም እንዲከለክሉት አይፈቅድም። አሁን የመላወጫ ስፍራ አለ። የሌዊ እርግማን ወደ በረከት የተለወጠበት ወቅት አንድ ቀን መጣ። የስምዖን እርግማን ቀጠለና ነገዱም ፈጽሞ ተደመሰሰ። ለሌዊ ግን እንዲህ አልነበረም። እግዚአብሔር አምላክ ራሱ የሌዋውያን ርስት ሆነ። ይህ እንዴት ሊሆን ቻለ? በኦሬት ዘጻት 32፡26 መልሱን እናገኛለን። እንደምታስታውሰው ሙሴ እግዚአብሔርን ሕግ ከተቀበለበት ተራራ ሲወርድ ህዝቡን ወደ ጣዖት አምልኮ አዘን ብሎ አገኘው። በሰፈሩም ደጅ ቆሞ ወደ ሰራዊቱ ሁሉ ጮኸ፣ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። ሌዋውያን እሺ ያሉ። ንስሐ ገቡና ወደ እግዚአብሔር ተመለሱ። ከዚያን ጊዜ ጀምሮ ለበረከት ታተሙ። እግዚአብሔርም ለክህነት አገልግሎት የመረጣቸውና እርስታቸውም ራሱ መሆኑን ያበሰራቸው ያን ጊዜ ነው። የሁለቱ ወንድማማች መጨረሻ እንዴት ተለያየ? አንዱ ንስሐ መግባት አቃተው። ሁለተኛው ግን ንስሐ ገባና የእግዚአብሔርን መንግስት ስራ በህይወታቸው ሁሉ ቀጠለ። ሌዋውያን እግዚአብሔርን ምርጫቸው ያደረጉት በበረከት ምድር ሳይሆን በበረሃ ሳሉ እንደሆነ አስተውል። በዚያን ጊዜ የእግዚአብሔር ተስፋ ጨለመ፣ ጨለማ መሰለ። አላማው ምን እንደሆነ በግልጽ አይታወቅም ነበር። የወደፊቱ ጨለማ ነበር። ጉዞ ማድካሚ፣ ኃጢአትና የጣዖትን አምልኮ በአካባቢያቸው በዝቶ ነበር። ነገር ግን በዚያች ጊዜ ወደ እግዚአብሔር ዘወር ብለው ፊቱንም ፈለጉ በሕይወታቸውም ውስጥ አሳሳቢና አጠራጣሪ በነበረች በዚያቸው ወቅት እግዚአብሔር መረጡ። እግዚአብሔር ከዚህ ታሪክ እንዴት ያለ ክቡር ቃላትን ልነግራችሁ ይፈልጋል። በእውነትም ለሁላችን ነው። እግዚአብሔር ዓለም ሳይፈጠር በክርስቶስ መረጠ። ገና ሳትወለድ ስለ አንተ ሁሉን አውቋል። በሕፃንነትና በልጅነት ወራት ጠበቀ። በጎልማሳነትና ሙሉ ሰው በመሆን በሆንበት ጊዜ ሁሉ ነበር ከአይኑና ከፊቱ ጥበቃ ውጭ የነበርክበት በሕይወትህ ዘመን ሁሉ አዳጋች ደቂቃ አልነበረችም አልነበረችም። ከእርሱ ዘወር ባልክ ቁጥር እንኳ አይኖቹ ሁልጊዜ ባንተ ላይ ናቸው። ወዳጅ ወይ ጉዞህ አድካሚ፣ ብቸኛነት አስቸጋሪና ጨለማ ቢሆንም ባለፈው ጊዜ የደረሰብህ ሁሉ እንደምንም ቢሆን አረማመዴንና መንገዴን እርሱ ያውቃል የምለውን አስተውል። በምድረ በዳው በኃጢአትና በጣዖት አምልኮ ተከበሳለ። እጆችን ለክርስቶስ ዘርግተህ ማናቸውም ጉዳይና ሰው ወደ ዓለም እንዳይጎትትህም ቢያልክበት እግዚአብሔር በተለይ ያስታውሳል። በዚያን ቀን እግዚአብሔርን እንዴት ደስ ያለው ይመስልሃል? ከዚያ ወዲህ ያቀረበልህ ጥያቄ ነው። የራሴ በሆኑት የፈቀድኩትን ልሰራባቸው ሕጋዊ አይደለም ወይ? አዎን የእርሱ ለመሆን ማረጋገጫ እጅህን ያወጣህለት ቀን ራሴን ለክርስቶስ አስረከብክ። ከዚያ ቀን ጀምሮ እርሱ ነህ። ለጥቂቶች እግዚአብሔር ከምድሪ ቱሪስት ቤት ምድራዊ መፈቀር አልሰጠም። የሚታያቸው መከራና ከባድ ሸክም የሞላበት ጉዞ ነው። ምናልባትም የመከራና የጉስቁልና ጠባሳዎች በሕይወትህ ስላሉ እግዚአብሔር ስለ ስህተትህ ሁሉ ሲቀጣህና ለአገልግሎቱም ለዘላለም የማትረባ ነህ እያለ ሲያስታውስህ እንደነበረ ታምናለህ እንደ እውነቱ የሆነ እንደሆነ ይህ ግን የነገሩ ሌላ ነው እግዚአብሔር የእስራኤል አምላክ ርስትህ ነው ወደር የለሽ የሆነው ያንተ ጣ የምሕረተኛው አምላክ ጸጋና ፍቅር ታላቅነት መሞከር ነው የማያጠራጥር ጌታህ መሆኑን በምድረ በዳህ መርጠኸው እንደሆነ የአንተ ፈንታና ርስት የስደት የስግደት ኑሮ የአምልኮት ኑሮና የምስክርነት ኑሮ ነው ለምሳሌ በኋላ ጎጅነቱን ባረጋገጠ ጋብቻ የተቆራኘ በሕይወቱ ሁሉ የትዝታውን ሸክላ እንዳዘለ ይኖራል። ይህም ሸክም ከእግዚአብሔር ቃል ውጭ ሊሆን ይችላል። ስለዚህም የክርስቶስ ጸጋ ብቻ ሸክሙን ሊያነሳው ይችላል። እግዚአብሔርን አመስግኑ። አንድ ሰው ተሰብሮ ደቅቆ ተስፋ ሲቆርጥ ሊረዳ እና ሊጠገንም የማይችል ሲመስለው በሕይወቱ ሁሉ የወዳቸው የነበሩት ሁሉ ከዙሪያው ሲፈረካከሱና እንዳልነበሩም ሲሆኑ ቀድሞ ቤትና ትዳር በነበረበት ስፍራ አሁን ሌጣው በውድማ ሲቀር፣ በዚያ ጊዜ ጌታ ኢየሱስ ሊረዳው እጁን ይዘረጋላታል። የተብላሸውን ጭቃ አንስቶ ክቡር ዕቃ በማድረግ ያደፈ የረከሰና የተሰበረ ሕይወትን ወስዶ ለጌታ አገልግሎት የሚረባ አዲስ የክብርና የቅድስና መሳሪያ አድርጎ የሚሰራው እግዚአብሔር ይመስገን። እንዲህም ይላል፣ ከአሁንም ጀምሮ እግዚአብሔር አምላክህ ርስትህ ፋንታህም ነው። ለሌዊ ነገድ የተሰጠውን ክብርና ለክብሩም ያዘጋጀውን ታሪክ ነገርኩ። ያም ክብር በልባቸው ያሳደረውን ተስፋ ማስተዋል ይገባናል። የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እርሱ ነው። በሌላ አነጋገርም ነገሩ እንደዚሁ እንዲሆን ከመጀመሪያ ጀምሮ ታቅዷል። የደረሰላቸው ነገር አጋጣሚ ሆኖ ወይም በስህተት የተደረገ ወይም ሁለተኛ ማዕረግ ምርጫ አልነበረ። ነገር ግን መንገዱና አሰራሩ በማትመረመር ጥበቡን በማትታወቀው በእግዚአብሔር ምክር ነበር። የዚህ የነገሩ ክፍላችን ምስጢር እንዲበራ የፈለግን እንደሆነ በአዲስ ኪዳን ውስጥ ጳውሎስ ለኤፌሶን ሰዎች ቤተ ክርስቲያን የጻፈው መልእክት ለመጽሐፈ ኢያሱ ማብራሪያ መሆኑን ደንግገን ደጋግመን እናስታውስ። በኤፌሶን 1 11ና 12 ስለ ጌታችን ኢየሱስ ክርስቶስ እናነባለን። እንደ ፈቃዱ ምክር ሁሉን የሚሠራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይኸም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ይህ አነጋገር ገብቷሃል ወይ? በክርስቶስ ደግሞ ርስት ተቀበልን። የተመረጠ ርስትና እጣ ፈንታ በእግዚአብሔር ምክር የተወሰነ ክፍል፣ እንደ ፈቃዱ የተመረጠ፣ እንደ አስተያየቱ የታቀደ ዓላማ፣ እንደ ፈቃዱ የታለመ ርስት ነው። ይህ ሁሉ ከማስተዋል በላይ የሆነ ነው። ለምን ቢባል በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ቀድሞ የነበረ አሁንም ያው አቋማችን ያቋመችን ያቆመችን ሁኔታ ገጽና አምሳሌ ነው። በኢየሱስ ክርስቶስ ርስትና ፋንታ አለን። እግዚአብሔር አምላክ ራሱ ርስታችን ነው። ነገር ግን የአቋማችን ሁኔታ ከእግዚአብሔር አቋም ሁኔታ መግጠም አለበት። ኅብረታችን ፍጹም መሆን ይገባዋል። በኢየሱስ ያለን ርስት ፍጹም እንዲሆን ከተፈለገ ውጤት ሊኖረው ይገባል። ውጤቱም በኤፌሶን 1 18 ተገልጧል። በዚያም ክፍል ጳውሎስ ለሰሚዎቹ ይጸልያል። ይህም የልባችሁ ዐይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆን፣ ለምናምን ከሁሉ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። በክርስቶስ ያለን ርስታችን ክርስቶስ በእኛ ካለው ርስቱ ይዋሃዳል። እርሱን መቀበላችን እርሱ እኛን ከመቀበሉ ይዋሃዳል። በዚህ ምዕራፍ በተለይ ስለ እነርሱ ከተነጋገርኩበት ሰዎች መካከል የለህም ይሆናል። በሰዎች ግምት ጥቂቶቻችን የታደሉ እንባላለን። ምክንያቱም እግዚአብሔር በአማረ ትዳርና የተባረኩ ልጆች ከደህንነትም እንድንጠለል ከዓለማዊ ሀብትና ንብረት ሁሉን በማደል ባርኮናል። ለራስ የሚናገረውን እነግርሃለሁ። እግዚአብሔር የሰጠንና ያለን ሁሉ ርስቱ የሆነውን እኛን ከማግኘቱ አግዱት። ጸጋውንና ፍቅሩን ለልባችን አስፈላጊዎች ከመሆን አያስቀሩም። ለብቸኛ ልብ ለጨለመበትና በምድሪቱ ርስት ላልተሰጠው ሰው እግዚአብሔር እንዲህ ይላል እግዚአብሔር አምላክ ርስትህ ነው። ይህ እግዚአብሔርም መልስ እንድትሰጠውና ልብ በሙሉና አንተም ራሴ ያለ ጥንቃቄ ጥያቄና ማመንታት የእርሱ መሆን እንድታስታውቅ ይጠበቅባል። በታደለ ቤትና ትዳር እግዚአብሔር ከእኛ ለባረካቸውም አሁንም ቢሆን እግዚአብሔር የእስራኤል አምላክ ርስታቸው ነው። ሕዝቡን ሁሉ በሙሉ ፈጽሞ እስኪረከብ ይጠባበቃል። እርሱ ራሱ ከሰጠን ምቾትና ታድላ ላይ የተነሳ ራሳችን ርስቱ መሆናችንን ብዙዎቻችን ክድነዋል። እግዚአብሔርም በብዙ ምድራዊ ነገሮች የተባረኩትን የብዙ ክርስቲያኖችን ልብ በጨለማና ፍርሃት እያኖረ ምድራዊና ስጋዊ ነገሮችን ሁሉ የሚገፋ የሚጋፈፍ ጥላዎች መሆናቸውን ሊያስረዳቸው የሚፈልገው ለዚሁ ይመስለኛል። የገዛ ርስቱን ስለሚክዱት እንደዚህ ያሉትን ሰዎች እግዚአብሔር ሊያምናቸው አልቻለም ይሆናል። እግዚአብሔር የእስራኤል አምላክ ረስታችሁ ነው። በዘላለም ፍቅር እጅግ ተወደዱ። ያን ፍቅር ለማወቅ በጸጋው ተራመዱ። ሰማያዊው መንፈስ እየቀሰቀሰኝ ይህ እርግጥ መሆኑን ደግሞ አስተማረኝ። ይህ የተሟላው ፍጹሙ ሰላም፣ ቅዱስ አመላለስ ኦ አድራሽም፣ በዘላለም ፍቅር ዘወትር ሲወደኝ፣ እርሱ የእኔ ነው እኔም የርሱ ነኝ። የርሱ የእርሱ ብቻ ለዘላለም ጌታዬና፣ እኔን ማንም አይለይም። ኦ ብሩክ እረፍት በኢየሱስ ያለው፣ በወደደውም ልብ ኢየሱስ የሞላው። ሰማይም ምድርም አርጅቶ ያልፋል የንጋት ብርሃንም በምሽት ይዋጣል። እግዚአብሔር እስካለ እኔም እስካለሁኝ እርሱ የኔ ነው እኔም የእርሱ ነኝ።